ስፖርት። ጤና ይስጥልኝ። እንደምን ሰንብታችኋል? የዛሬው የስፖርት ዘገባችን የሚያተኩረው በሰሜን አፍሪካዊቱ ሀገር እየተስተናገደ ባለው ሰላሳ አምስተኛው የአፍሪካ ዋንጫ ጨዋታ ላይ ይሆናል። አብራችሁን ቆዩ። በመላው ዓለም በተለይም በአፍሪካውያን ዘንድ በጉጉት ሲጠበቅ የነበረውና በሞሮኮ እየተካሄደ የሚገኘው የአፍሪካ ዋንጫ ጨዋታ የስፖርቱን አፍቃሪ ቀልብ እንደገዛ ነው። የምድብ ማጣሪያ ውድድሩ ተጠናቆ፣ አሁን እየተካሄደ ያለው የጥሉ ማለፍ ውድድር ዛሬና ነገ በሚካሄዱ አራት ጨዋታዎች ይጠናቀቃል። እናም ለዋንጫ ግብግብ የሚገጥሙት ቡድኖች በእርግጥ የሚለዩበት ይሆናል። በሞሮኮ እየተካሄደ ያለው የአፍሪካ ዋንጫ ጨዋታ ለመጀመሪያ ጊዜ ሶስት ሀገራት በጋራ ለማስተናገድ የታደሙበትን የዓለም አይንና ጆሮ በናፍቁት የሚጠብቀውን የ2030 እንደ አውሮፓውያን አቆጣጠር የዓለም ዋንጫ ለማስተናገድ ብቃቷን ሞሮኮ ያስመሰከረችበት በምድብሰ ከአልጀሪያ፣ ከቡርኪና ፋሶና ከኢኳቶሪያል ጊኒ ጋር የተመደበችው በእርስ በርስ ጦርነት እየታመሰች ያለችው ሀገር የሱዳን ብሔራዊ ቡድን ለጥሎ ማለፍ መድረሱ እንዲሁም ከምድባቸው ምንም ጨዋታ ባለማሸነፋቸው ብስጭት የገባው የጋቡን መንግስት ለሽንፈቱ ተጫዋቾቹን ተጠያቂ አደርጋለሁ የሚለውን ዛሬ በለስከቀናቸው ደግሞ ዳጎስ ያለ የገንዘብ ስጦታ አዘጋጅቻለሁ ያለውን የናይጄሪያ መንግስት ጨምሮ በርካታ አነጋጋሪና አዝናኝ ክስተቶች የተስተናገሩበት ነው። እስካሁን በየምድቡ የተደረገውን ጨዋታ አንደኛና ሁለተኛ ሆኖ ያጠናቀቁት ሁለት ሀገራትና ምርጥ ሶስተኛ በመሆን የጨረሱትን ጨምሮ ወደ ቀጣዩ ዙር ያለፉት ሀገራት የጥሎ ማለፍ ጨዋታቸውን በማካሄድ ላይ ናቸው። በዚህ የጥሎ ማለፍ ጨዋታ ሴኔጋል፣ ማሊ፣ ካሜሩንና አስተናጋጁ ሀገር ሞሮኮ ለሚቀጥለው ዙር ማለፋቸውን ያረጋገጡ ሀገራት ናቸው። ትላንት በንጉስ ሙላይ አብደላ ስታዲየም አስተናጋጇ ሞሮኮ ታንዛኒያን አንድ ለዜሮ አሸንፋለች። በሞሮኮ ራባት ከተማ በተደረገው ጨዋታ ብራሂም ዲያዝ በ64 ተኛው ደቂቃ ላይ ባስቆጠረው ጎል አሸናፊ ሆነዋል። ከጉዳት የተመለሰው ካፒቴን አክራፍ ሀኪም ለጎሉ መቆጠርና ለሀገሩ ሞሮኮ የታንዛኒያን ቡድን አንድ ለባዶ በማሸነፍ የዘንድሮን የአፍሪካ ዋንጫ ሩብ ፍጻሜ እንድታልፍ ምክንያት ሆኗል። የታንዛኒያ ቡድን ከረፍት በፊት ብርቱ ጥረት ቢያደርግም ሳይሳካለት ቀርቶ በአስተናጋጁ ሀገር ከውድድር ውጭ ሆኗል። ከ1976 ጀምሮ የመጀመሪያውን የአህጉር ዋንጫ ለማግኘት የጓጓችው ሞሮኮ በመጪው አርብ አምስት ጊዜ የአፍሪካ ሻምፒዮን ከሆነችው ከካሜሩን ጋር በሩብ ፍጻሜ ጨዋታ ትገናኛለች። ካሜሩን ደቡብ አፍሪካን ሁለት ለአንድ አሸንፋለች። ጨዋታው ሲጀመር ደቡብ አፍሪካዎች የበላይነት የታየበት ነበር። በመጀመሪያው አጋማሽ የስቶክ ሲቲው የቀኝ ተከላካይ በቻማዲሁ አማካኝነት በ 34 ተኛው ደቂቃ ካሜሩኖች ባስቆጠሩት ጎል አንድ ለዜሮ በሆነ ውጤት እረፍት ወጡ። ከእረፍት መልስ በ47ኛው ደቂቃ ኮፊን ሁለተኛውን ጎል አስቆጠረ። ደቡብ አፍሪካዎች ጨዋታው ሊጠናቀቅ ጥቂት ደቂቃ ሲቀረው ማክጊባ ጎል ቢያስቆጠርም ጨዋታው በካሜሮኖች ሁለት ለአንድ አሸናፊነት ተጠናቋል። በመሆኑም ካሜሩን በአፍሪካ ዋንጫሩ ፍጻሜ ካስተናጋጇ ሞሮኮ ጋር የፊታችን አርብ የምትፋለም ይሆናል። ቅዳሜ ሌት በተካሄደው የጥሎ ማለፍ ጨዋታ ሴኔጋል ሱዳንን ሶስት ለአንድ በመርታት ለሩብ ፍጻሜ አላፊ ከሆኑት ሀገራት ውስጥ ተመድባለች። አሚር አብደላህ በስድስተኛው ደቂቃ ያስቆጠራት አስደናቂ የመክፈቻ ኳስ የሱዳን ደጋፊዎች በታንጂየር ስታዲየም ላይ ለአጭር ጊዜም ቢሆን ከፍተኛ ፌሽታ እንዲፈጠር አድርጎ ነበር። ሴኔጋል በደጋፊዎቻቸው የማያቋርጥ የከበሮ ድምፅ እየተገፉ ቀስ በቀስ ጨዋታውን የበላይነት መያዝ ጀመሩ። ጎዬ የመጀመሪያውን ጎል አስገባ። በሱዳን የቅጣት ምት ክልል ዳርቻ ራሱን ነጻ እያደረገ የሚጠብቀው የቪላሪያል አማካይ ተጫዋች የመጀመሪያውን አጋማሽ በመደበኛው ሰዓት ተጠናቆ በታከለ የባከነ ሰዓት ሁለተኛውን ጎል ከመረብ በማገናኘት ሁለቱ ሀገራት በሴኔጋል ሁለት ለአንድ መሪነት እረፍት ወጡ። የፓሪሰን ጀርመን ታዳጊው ብራሂም ምንባይ በጭንቅላቱ ግሩም ጎል በማስቆጠር የሴኔጋል ብሔራዊ ቡድን ለሩብ ፍጻሜ ኃላፊ ሆነ። ከጨዋታው በኋላ እየታመሰች ያለችውን ሱዳን ያሸነፉት የሴኔጋል ደጋፊዎች ደስታቸውን ሲገልጹ ቪቭ ለሴኔጋል ቪቭ ለማሮክ ኢንሻ አላህ ለማሮክ ኤ ለሴኔጋል አን ፊናል ሴኔጋል ለዘላለም ትኑር፣ ሞሮኮም ለዘላለም ትኑር። ኢንሻአላህ ሞሮኮና ሴኔጋል በመጨረሻ ጨዋታ ከዚያም ወደ ፍጻሜ ስንደርስ ዋንጫውን ለሁለት እንካፈላለን አንድ ክፍል ለራባት አንድ ክፍል ደግሞ ለዳካር ኢንሻላህ። ያጎት ልጆች ነን። እኛ በሱዳን ጎል የሚቆጠርብን ቡድን አይደለንም። ትክክል አይደለም። እኛ ምርጥ ቡድን ነን። በሌላ በኩል ሱዳን ጥሩ ቡድን አይደለም። እንደዚህ ጎል በፍጥነት ይቆጠርብናል ብለን አልጠበቅንም። ስለዚህ ትንሽ አደናጋሪ ነበር። ለእኔ በግሌ ትንሽ አስፈሪ ነበር። ምን ማለት እንደሆነ ታውቃላችሁ። እኛ አንበሶች ነን። አንበሶች በፍጹም በፍጹም አይፈሩም። እንሻ አላህ የአፍሪካን ዋንጫ እንወስዳለን። ያለ ጥርጥር አሸናፊዎች እኛ ነን። ሴኔጋላውያን ሴኔጋል ካልወሰደችው ሌላ ማንም አይወስደውም። እንደ ሴኔጋላዊ እነግርሃለው። ከሞሮኮ ወይም ከቱኒዚያ ጋር ተጫውተ ጎል ካስቆጠርክ ጨዋታውን መመለስ በጣም አስቸጋሪ ነው። በጎል ተመርተ መመለስ በጣም ከባድ ነው። በሌላ በኩል በጣም ጥሩ ቡድን ስላለን በማንኛውም ጊዜ ጨዋታውን መለወጥ እንችላለን። ውጤቱን መቀየር እንችላለን፣ ማዞር እንችላለን። ለምሳሌ እንደ ኢብራሂም እንቧይ ያሉ ጥሩ ተጫዋቾች ቤንች ላይ ያሉ፣ እነሱ እንዲጫወቱ ካደረግን ኳስ ብንሰጣቸው ራሳቸውን ይገልጻሉ፣ መጫወት ይችላሉ፣ ተሰጧቸውን ሊያሳዩን ይችላሉ። ይህንን የአፍሪካ ዋንጫ ለማሸነፍ አንድ ሺህ አንድ እድል አለን። ኢንሻላህ እናሸንፋለን።

የሱዳን ደጋፊዎች ከሴኔጋል ጨዋታ በኋላ ውብ ስሜት ነበር። እናም ጨዋታውን ለማሸነፍ ህልም እውን የሚያደርግ ነገር ግን የሴኔጋል ቡድን ጠንካራ ምላሽ ሰጥቷል። ወደ ሁለተኛው ዙር ለማለፍ ሞክረን ነበር፣ ነገር ግን የተፈጠሩት ስህተቶች የግለሰቦችን ጥረት አባክነዋል። እግዚአብሔር ቢፈቅድ ማድረግ ያለብን የመጀመሪያውን ነገር የሱዳን ክልልን ማመስገን ነው የመጀመሪያውን ጎል አስቆጥረናል ማሻአላህ የመጀመሪያውን አጋማሽ ጥሩችን አፍርተናል ነገር ግን ሁለተኛው አጋማሽ እኩል ብንሆን ኖሮ ሁለተኛው አጋማሽ የተለየ ይሆን ነበር ግን ወደ ኋላ ቀረን እንደ መጀመሪያ ጥረታችን ቢሆን ኖሮ ሶስተኛ ጎል አስቆጥረናል ያ ነበር እግዚአብሔር ቢፈቅድ እስከ መጨረሻው ድረስ ከፍ እንደሚሉ ተስፋ እናደርጋለን። እግዚአብሔር ቢፈቅድ የሚቀጥሉት ጨዋታዎችና ውድድሮች ቡድኑ ደስተኛ እንደሚያደርገን ተስፋ እናደርጋለን። ምክንያቱም ህዝቡ ለሁሉም ሰው ሚስጥር ባልሆኑ አስቸጋሪ ሁኔታዎች እየተሰቃየ ነው። እናም ተስፋችንና ህልማችን የሱዳን ህዝብና የሱዳን ሀገር ደስተኛ የሚያደርግ የእግር ኳስ ቡድን ነበር። ነትመና እግዚአብሔር ቢፈቅድ የሚቀጥለው በሱዳን ደህንነትና ጥበቃ የበለጠ ውብ ይሆናል። እናም ሁሉም የአረብና የእስልምና ሀገራት ደህና ይሆናሉ። አመሰግናለሁ። የሴኔጋል ብሔራዊ ቡድን በታንጀር ስታዲየም በመጪው አርብ ቱኒዚያን በፍጹም ቅጣት የምታሸንፎ ለሩብ ፍጻሜ ካለፈው ከማሊ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ዛሬ ግብጽ ከቢኒ እንደዚሁም ናይጄሪያ ከሞዛምቢክ በሚያደርጉት ሁለት ጨዋታዎች ወደ ቀጣዩ ዙር ሀላፊ የሚሆኑት ሁለት ሀገራት የሚታወቁ ሲሆን፣ በተመሳሳይ ነገ አልጄሪያ ከዲሞክራቲክ ኮንጎ፣ አይቬሪኮስ ከቡርኪናፋሶ በሚያደርጉት ጨዋታ አሸናፊቹ ተለይተው የጥሎ ማለፍ ዙሩ የሚጠናቀቅ ይሆናል። የሩብ ፍጻሜ ጨዋታዎች የፊታችን አርብ ማሊ ከሴኔጋል እንደዚሁም አስተናጋጇ ሞሮኮ ከካሜሩን ጋር በሚያደርጉት ጨዋታ የሚጀመር ይሆናል። በ35ኛው የአፍሪካ ዋንጫ ዙሪያ ላይ ያተኮሩ የዛሬው የስፖርት ዝግጅታችን በዚሁ ተጠናቋል። አብሬያቸው የቆየው ታና ደምስ ነበርኩ። መልካም ሳምንት።